የዛሬ ማክሰኞ ግንቦት 7 2011 ዓ ም እረቡ ማለት ነው፣ ምሽት የጋቢና ቪዮ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ጀመርን። ለምሽቱ ከያዝናቸው ፕሮግራሞቻችን ጥቂቶቹን እናስተዋውቃችሁ። ከቤት ንብረታቸው ለተፈናቀሉና ለተመለሱ ወገኖች ተገቢውን የጤና አገልግሎት መስጠት መጀመሩን የኢትዮጵያ ህብረተሰብ ጤና ተቋም ገለጻል። ነፍሰ ጡርና የሚያጠቡ እናቶችን በተመለከተ ከ130 ሺህ በላይ የሚሆኑ እናቶችን እንደዚሁ ለምግብ እጥረት ልየታ ተደርጎላቸው ከእነዚህ ውስጥ ደግሞ ከ13 ሺህ 800 በላይ የሚሆኑት የሕክምና አገልግሎት እንዲያገኙ ተደርጓል ማለት ነው። ዶክተር በየነ ሞገስ ናቸው፣ የተቋሙ ምክትል ዳይሬክተር እና የሕብረተሰብ ጤና አደጋዎች ምላሽ መስጫ ማዕከል አስተባባሪ ናቸው። ዝርዝሩን ይዘን እንመለሳለን። በድሬዳዋ አዲስ ግጭት መቀስቀሱ ተሰምተዋል። የግጭቱ መንስኤ ምንድን ነው ስንል ጠይቀናል። ዘጋቢያችን ከስፍራው ሁኔታውን አጣርቶ ይዞልን የመጣውን ዘገባ ቆየት ብለን እናስደምጣችኋለን። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም ይኖሩናል። ከጋቢና ቪዮኤ ጋር አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የኢትዮጵያን መጣኔ ሀብት ወደ ላቀ ደረጃ ለማሻገር እገዛ ያደርጋል ተብሎ የታመነበትን የአሜሪካን መዋለ ነዋይ ፍሰት ለማፋጠን የታሰበ ለሁለት ቀናት የሚካሄድ የኢትዮጵያ አጋርነት ጉባኤ በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት እየተካሄደ ይገኛል። ኢትዮጵያ በቅርቡ የጀመረችውንና አሁንም እየሰራችበት ያለችበትን የምጣኔ ሀብት ማሻሻያዎች እርምጃና እየተሟሟቁ ያሉትን የንግድና ኢንቨስትመንት እድሎች ለማስተዋወቅ የታሰበ መድረክ መሆኑን የውጭ ጉዳይ መስሪያ ቤቱ አስታውቋል። በዚህ በዩናይትድ ስቴትስ መንግስት ደረጃ ሲዘጋጅ በአይነቱ እጅግ አልፎ አልፎ በሚታየው ከዓለም ሀገሮች አንድ አገር ላይ አተኩሮ በሚካሄድ መድረክ ላይ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አማካሪ ሚኒስትር ዶክተር አርከበ ቁበይ እና በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ሀገሪቱ ውስጥ እየተካሄዱ ባሉ ለውጦችና ለግል መዋለ ንዋይ እየተከፈቱ ባሉ መስኮች ላይ ማብራሪያዎችን ሰጥተዋል። ኢትዮጵያን የአፍሪካ የምጣኔ ሀብት መናኸሪያ ለማድረግ በተያዘው እቅድ በግብርና፣ በመሠረተ ልማት፣ በኢነርጂ፣ በአምራች ኢንዱስትሪዎችና በአገልግሎት ዘርፎች መስኮች መከፈታቸውን የአሰሪና ሠራተኛ ህግም እየተሻሻለ መሆኑን ኢትዮጵያውያኑ ባለሥልጣናት አመልክተው ለመዋለ ነዋይ አፍሳሾች የቀለለ ሁኔታ ለመፍጠር የኢንቨስትመንት ኮሚሽኑ የከፈተውን ማጉላላትና ምልልስ የሚያስወግድ አሰራርም አስተዋውቀዋል። ዩናይትድ ስቴትስ ዛሬ የግዳጅ አስፈላጊነት የሌላቸው ሰራተኞቿ ከኢራቅ እንዲወጡ ትእዛዝ አስተላልፋለች። ኢራን ወይም በኢራን የሚደገፉ ሀይሎች በመካከለኛው ምስራቅ ባሉት የአሜሪካ ሀይሎች ላይ አደጋ ሊያደርሱ ይችላሉ በሚል የትራምፕ አስተዳደር በሚያስጠነቅቅበት ወቅት ነው ትእዛዙ የተላለፈው። ባግዳድ ያለው የዩናይትድ ስቴትስ ኤምባሲ ያወጣው መግለጫ ትእዛዙ ሰራተኞቹ ና ኤብሪል ያለውን የቆንስላ መስሪያ ቤት እንደሚመለከት ተጠቁሟል። ኢራቅ፣ ሊባኖስ ተባበሩ የአረብ ኤምሬትሶች ና ቱርክን ያሉት የዩናይትድ ስቴትስ ኤምባሲዎች ሁሉ የአሜሪካ ዜጎች ከፍተኛ ጥንቃቄ እንዲያደርጉ መክረዋል። ጀርመን ና ኒዘርላንድስ በኢራቅ የሚያደርጉትን የወታደራዊ እንቅስቃሴ ስልጣንን እየገቱ ነው። ኢራቅ ባሉት የምዕራብ ሀገሮች ተቋማት ላይ የስጋት ምልክት አለመኖሩ ግን በርሊን ተናግራለች። በቀድሞው የሶማሊያ አምባገነን መሪ ሙሐመድ ሲያድ ባር አገዛዝ ወቅት ከፍተኛ ወታደራዊ መኮንን በነበሩበት ወቅት የሰባዊ መብት በደል ፈጽመዋል የተባሉ አንድ የቨርጂኒያ ክፍለ ግዛት ነዋሪ ክስ ተመሠረተባቸው። ፋራ ሞሐመድ ታኒ ዋርፋ የተባሉት ሰው ለአውሮፓውያን አቆጣጠር በ1988 ዓ.ም አሊ ሰቆቃ ፈጽሞብኛል፣ ከሞት አፋፍ ነው የተረፍኩት የሚል ክስ አቅርቦባቸዋል። አንድ አሌክሳንድሪያ ያለ የዩናይትድ ስቴትስ ፌዴራል ፍርድ ቤት በያዝነው ሳምንት በጉዳዩ ላይ የሲቪል የፍርድ ሂደት ጀምሯል። በክሱ መሠረት አሊ የሶማሊያ ወታደራዊ ኃይል አምስተኛ ብሪጌድ አዛዥ ነበሩ። እንደ አውሮፓውያን አቆጣጠር በ1987 ዓ ም የውሃ ማጠራቀሚያ ታንከር ጠፋ ተብሎ ዋርፋንና ሌሎች ወጣቶችን አፍሰው እንዳሰሯቸው ዋርፋ ገልጸው ለብዙ ወራት ታስረው በየጊዜው ራቁታቸውን አውጥተው ይገርፏቸው እንደነበረ ገልጸዋል። በመጨረሻው ምርመራ ግን አሊ በተደጋጋሚ ተኩሰውብኝ የሞት ክመስሏቸው ወታደሮቹ እንዲቀብሩኝ አዘዋል ሲሉ ከሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማይክ ፓምፒዮ ዛሬ ትላንትና ከሩሲያ ፕሬዚዳንት ብላዲሚር ፑቲንና ከውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ጋር ባካሄዱት ለሁለት ሰዓታት የሚጠጋ ንግግር ከሞላ ጎደል ሁለቱም ሁለቱን ሀገራት የገጠሟትን የገጠሟቸውን ጉዳዮች አንስተው መወያየታቸውን ተናግረዋል። ዩናይትድ ስቴትስ ና ሩሲያ በተለያዩ የዓለም ጉዳዮች ላይ የሚመለከታቸው ነገር አለ። ነገር ግን ብዙውን ጊዜ መሰረታዊ ግብ ቢኖራቸውም እንኳን በተጻራሪ ነው የሚቆሙት። አንዱ ምሳሌም የሶሪያ ግጭት ነው። ሩሲያ ፕሬዚዳንት ባሻር አር አልአሳድን ትደግፋለች፣ ዩናይትድ ስቴትስ ግን አሳድን ከስልጣን ለማስወገድ የሚወጉትን አማጽያን ትረዳለች። ዩናይትድ ስቴትስ ና ሩሲያ ተባብረው የሶሪያን ግጭት ለማቆም የጀመሩት ጥረት ከሶስት ዓመታት በፊትም ከሽፏል። እና የዩናይትድ ስቴትስ ና የሩሲያ ባለስልጣኖች አሁን አብረው ለመስራት መጀመር ይችላሉ ሲሉ ፖምፒዮ ትላንት ለጋዜጠኞች ተናግረዋል። ተኩስ ቆሞ በሶሪያ የሚመራ የፖለቲካ ሽግግር አዲስ ህገ መንግስት አውጥቶ ምርጫ እንዲካሄድ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያቀረበውን ጥሪ የመተግበር ሂደት ለመጀመር አብረው ሊሰሩ እንደሚችሉ አመላክተዋል። አድማጮች፣ ለሰዓቱ የያዝ ናቸው ከአለም አቀፍ ዜናዎች ያሰባሰብ ናቸው እነዚሁ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዞአችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ፕሮስ የምትከታተሉት የጋቢና ቪዮኤ ዝግጅታችንን ነው። ከቤት ንብረታቸው ለተፈናቀሉ ና ለተመለሱ ወገኖች ተገቢውን የጤና አገልግሎት መስጠት መጀመሩን የኢትዮጵያ ህብረተሰብ ጤና ተቋም አስታውቋል ተቋሙ በተለያዩ ሰባ ስድስት ወረዳዎች የህክምና አገልግሎት መስጠቱንና በታካሚዎች ላይ በብዛት የታዩ በሽታዎችንም መለየቱን ገልጿል ሙክታር ጀማል ተጨማሪ ዘገባ አለው። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ትላንት ለመገናኛ ብዙሃን በሰጠው መግለጫ ባሳለፉ ሶስት ሳምንታት ብቻ ከስድስት ክልሎች ማለትም አማራ፣ ትግራይ፣ ሶማሌ፣ ሐረሪ፣ ኦሮሚያና ደቡብ ክልሎች በሚገኙ ሰባ ስድስት ወረዳዎች ውስጥ የሕክምና አገልግሎት መስጠቱን ገልጿል። የኢንስቲትዩቱ ምክትል ዳይሬክተርና የህብረተሰብ ጤና አደጋዎች ምላሽ መስጫ ማዕከል አስተባባሪ ዶክተር በየነ መጎስ እንዳስታወቁት ከቤት ንብረታቸው የተፈናቀሉ ሰዎች መጠለያ ለኑሮ ምቹ ካለመሆኑ ጋር ተያይዞ ተላላፊና ተላላፊ ላልሆኑ በሽታዎች የመጋለጥ መጥፎ ዕድል አለ ብለዋል። ይህንን መሠረት በማድረግ በተሰጠ የሕክምና አገልግሎት በታካሚዎች ዘንድ በስፋት የሚታዩ በሽታዎችን የመለየት ሥራ መሰራቱን ዶክተር በየና አስረድተዋል። በከፍተኛ ሁኔታ የታዩት የበሽታ አይነቶች የመተንፈሻ አካላት ችግር ከአይን ጋር የተያያዙ ህመማት ወይም ህመሞች፣ እከክ፣ የአንጀት ትላትል፣ ጥገኛ ትላትሎች፣ ተቅማጥ፣ እነዚህ የመሳሰሉት ናቸው። እነዚህ እንግዲህ በአጠቃላይ የሰዎችን የኑሮ ሁኔታ ወይም ደግሞ የአናኗር ሁኔታቸው በተጨናነቀ ቦታ የሚኖሩ ወይም ደግሞ ንጹህ ውሃ አቅርቦት እና የመጸዳጃ እንዲሁም ንጹህና መስጫ አገልግሎት እጥረት ያለባቸውን የሚያመላክቱ በሽታዎች ናቸው ማለት ነው። ዶክተር በየነ ሞጎስ በማከልም ተፈናቃዮች ባሉባቸውና የምግብ እጥረት በታየባቸው ክልሎች አማራ፣ ኦሮሚያ፣ ደቡብና ሶማሌ ላይ ዕድሜያቸው ከአምስት ዓመት በታች የሆኑ 315594 ሕፃናትን የተመጣጠነ ምግብ እጥረት በመለየት ከእነዚህ ውስጥ ለ14625 ሕፃናት ብቻ የምግብ ህክምና መደረጉን ገልጸዋል። እንደ ዶክተር በየነ ገለጻ ከሚያጠቡና ነፍሰ ጡር እናቶች ዘንድም ተመሳሳይ የጤና ሁከቶች ይታያሉ። ነፍሰ ጡርና የሚያጠቡ እናቶችን በተመለከተ ከ130ሺ በላይ የሚሆኑ እናቶችን እንደዚሁ ለምግብ እጥረት ልየታ ተደርጎላቸው ከእነዚህ ውስጥ ደግሞ ከ13800 በላይ የሚሆኑት የህክምና አገልግሎት እንዲያገኙ ተደርጓል ማለት ነው። እነዚህ ቁጥሮች የምነግራችሁ ባለፉት ስድስት ወራት ስድስት ሳምንታት ውስጥ የተሰሩትን ብቻ ነው ማለት ነው። ከመጋቢት ወር ጀምሮ እየተሰሩ ያሉ ስራዎች ናቸው። በአሁኑ ሰዓት በህብረተሰብ ጤና ኢንስቲትዩቱ የተላኩ የጤና ባለሙያዎች በሁሉም ክልሎች ተፈናቃይ በሚገኙባቸው ክልሎች ሁለት መቶ አምስት የሚሆኑ የጤና ባለሙያዎችን መድቦ እየሰራ ይገኛል። ተፈናቃዮች ያሉባቸው ቦታዎች ላይ አገልግሎትን ማቅረብ አስቸጋሪ መሆኑን የገለጹት ዶክተር በየነ ላለፉት ስድስት ሳምንታት ብቻ መድኃኒት እና የመድኃኒት ግብዓቶችን ጨምሮ ከ74 ሚሊየን ብር በላይ ወጪ መደረጉን አስታውቀዋል። ከዚህ ቀደም በተለያዩ ግጭቶች በከፊል ወይም ሙሉ በሙሉ የወደሙ 167 የጤና ኬላዎችና አራት የጤና ጣቢያዎች መልሶ የመገንባት ሥራን በተመለከተ የወጪውን ግማሽ በጤና ጥበቃ ሚኒስቴር እንዲሸፈን ተወስኖ እየተሰራ መሆኑንም ዶክተር በየነ መጎስ ገልጸዋል። በማከልም በአስቸጋሪ ሁኔታ ላይ ስላሉ ትኩረት የሚያሻቸው የተፈናቃዮች ሁኔታን በተመለከተ ዶክተር በየነ ይጠቅሳሉ። ለምሳሌ በባሌ ዞን ሰዊናና ራይቱ የሚባሉ ወረዳዎች ላይ ከፍተኛ የሆነ የንጹህ አቅርቦት ችግር አለ። በዚሁ ዞን ላይ ዳዊ ሰረሪ በሚባል ወረዳ ላይም እንደዚሁ የንጹህ አቅርቦት ችግር አለ። ይሄ ደግሞ በተፈናቃይ ወገኖችም ላይ ከፍተኛ የሆነ የውሀ ወለድ በሽታዎች ወይም ወረርሽኞች ሊቀሰቀሱ ሊያደርግ ይችላል። በተለይ አሁን በተለያዩ ቦታዎች ላይ የምናያቸው ነገሮች ይህን የሚያመላክቱ ስለሆኑ ያው ከፍተኛ ጥንቃቄ የሚያስፈልጋል፣ ርብርብ የሚያስፈልጋል እነዚህን አካባቢዎች ለመርዳት። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ራዲዮ ሰከላ አሜሪካ ራ ጋቢና ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮች። ቀጣዩ ዘገባ ወደ ድሬዳዋ ይወስደናል። በድሬዳዋ በተለምዶ መስቀለኛ በተባለው አካባቢ ሰርግ ላይ የተፈጠረ ድንገተኛ ግጭት ተባብሶ ለተከታታይ ቀናት በአካባቢው ውጥረት እንዲነግስ አድርጓል። በግጭቱ መንስኤነት የተለያዩ ምክንያቶች እየተነገሩ ሲሆን እስከ ትናንት ጠዋት ድረስ በአካባቢው የተኩስ ድምፅ እየተሰማ ነበር ተብሏል። በግጭቱ ቁጥራቸው ያልታወቀ ሰዎች ቀላልና ከባድ የመቁሰል አደጋ እንደደረሰባቸው ተነግረዋል። ከገንደ ተስፋ ወደ መስቀለኛ የሚወስደው መንገድ አሁንም እንደተዘጋ ሲሆን የአካባቢው ተማሪዎችም የአስረኛ ክፍል ሞዴል ፈተና አለመፈተናቸው ታውቋል። አዲስ ቸኮል በጉዳዩ ላይ ዝርዝር ልኮልናል። ባለፈው እሁድ ግንቦት አራት ቀን 2011 ዓ ም በድሬዳዋ ሳቢያን መስቀለኛ ሰፈር አካባቢ በነበረ የሰርግ ዝግጅት ላይ ሆን ብለው ሰርጉን ለማወክ ሞክረዋል ባሏቸው ሶስት ወጣቶች ላይ ጥቃት ተፈጽሞባቸዋል። ይህን ጥቃት የፈጸሙ የመስቀለኛ አካባቢ ወጣቶችን ለመበቀል ከገንደ ተስፋ ተሰብስበው የመጡ ወጣቶችም በበኩላቸው በሰርጉ ታዳሚዎች ላይ ጥቃት ፈጽመዋል ተብሏል። በግጭቱ መንስኤ ላይ የተለያዩ ሀሳቦች ይነገራሉ። የሰርጉ ታዳሚዎች ሰርጉን አጅበው በሚሄዱ ሞተር ብስክሌቶች ላይ ፎርስ በተባሉ ባለሶስት እግር ተሽከርካሪ የተሳፈሩ የገንደ ተስፋ ወጣቶች መንገድ በመዝጋት ሆን ብለው ሰርጉን ለማወቅ ሞክረዋል ይላሉ። ከገንደ ተስፋ ነዋሪዎች አንዱ እንደሚገልጸው ግን የገንደ ተስፋዎች ወጣቶች የጾም መፍቻ ሰዓት ደርሶባቸው ወደ ሰፈራቸው እየተጣደፉ እያለ ነበር መንገድ ዘጋች በሚል ጥቃት የደረሰባቸው። ይህ ባለመግባባት የተፈጠረ የሚመስለው ግጭት ግን በመወያየት ባጭር ይቀጫል ተብሎ ቢገመትም በአካባቢው ውጥረት እንደነገሰ ሶስት ቀናትን ይዟል። የሳተናው አባል የሆነ የገንደ ተስፋ ነዋሪ ወጣት ወንደሰን ባልታወቁ ወጣቶች ይዛቻ ቤቱን እንደለቀቅ አስታውቋል። ከገንደ ተስፋ ወደ መስቀለኛ የሚወስደው መንገድ በመዘጋቱም የአስረኛ ክፍል ሞዴል ተፈታኞች ሳይፈተኑ እንደቀሩ የአካባቢው ነዋሪ ወጣት ሙራር ተናግሯል። ላለፉት ሶስት ቀናት በተለይ ምሽት ምሽት ላይ ከፍተኛ የተኩስ ድምፅ በተደጋጋሚ ይሰማል። ቁጥራቸው በውል ባይታወቅም በድብደባ ከባድና ቀላል የመቁሰ አደጋ የደረሰባቸውም በርካቶች ናቸው። የኦሮሞ ዴሞክራሲያዊ ፓርቲና የአማራ ዴሞክራሲያዊ ፓርቲ አመራሮች፣ እንዲሁም የጸጥታ አካላት የአካባቢው ወጣቶች እንዳነጋገሩ ቢነገርም በተጨባጭ ትርጉም ያለው መሻሻል ግን አልታየም። አንድ የገንደ ተስፋ ወጣት ጉዳት ደርሶበት ሆስፒታል እንደገባ ሲነገር፣ ጥቃቱ እንደደረሰ በሚለው ላይ ግን የተለያዩ አመለካከቶች ናቸው ያሉት የገንደ ተስፋ ወጣት ሙራድ እንዲህ ይላል። ገንደ ተስፋ አካባቢ ላይ ዛሬ ጠዋት የተደረገ ነገር በጣም የሚያሳዝን ነው። አሁን ከተለያዩ ቦታዎች ተሰብስቦ የመጡት ዘገራና ምናምን ይዞ ገንዘብስባን እናፋነቅላለን በማለት ነው። ገንዘብስባ ላይ የተዛማቸው ያለው ማለት ነው። በሌላ በኩል የሳተናው ነው የድሬዳዋ ወጣቶች ማህበር ሊቀመንበር ወጣት ሲሳይ ይሄ ስህተት ነው ይላል። መስቀለኛ ድረስ በፎርስ መጥተው የተቀመጡት ልጆች እዚ አካባቢ ለቱ ሁሉ ሲቀብቁ ነው ያለት። ልጆቹ ኢንፎርሜሽን ደርሶን ማለት ነው እኛም ያለን ኢንፎርሜሽን ለፖሊስ ተናግረነ ብሔራዊ በሚለኩም አለ። ስለዚህ እንደገና ጠዋት ላይ ቁጭ ብለው ልጆቹ እስከ መስቀለኛ ገን በፎርስ መጥተው በዲዛይ አንዱ ፈንክተዋል ያ ጠዋት ወርቡ ነው የራሳቸው ልግ ያንን ረጠው ይዘውት እነዚህ እነዚህም ጥቃት አደረገበታል። ግን መጀመሪያ እነዚ እነዚህ ወደ እዛ ሰፈር አልሄዱም ነው የምትለው? መስቀለኛ አካባቢ እንዴት ፖሊስም መከላከያም አለ። በቀላሉ ሊበርድ የሚገባው ግጭት ለምን እስካሁን አልተፈታም የሚለው ላይ ወጣት ሲሳይና ወጣት ሙራድ የተለያየ አቋምና ያላቸው ወጣት ሲሳይ ሆነ ፈሬ ሊቋረጥ የፈልግ ከሆነ

ሰው ሁሉ ደቆ ሌላ ነገር ሌላውን ገር የሚሰራ ነው እየተደረገ እና የህዝቡ ችግር አይመስለኝም። አሁን እዚህ በላይ ህ የህዝቡ ችግር እየታየ አይደለም፣ የሆነ አካል እጅ አለበት። ይሄ ከተማ ወጣት ሙራድ በበኩሉ እንዲህ ይላል። ነገር ማድረግ ደግሞ በጣም ነው ለውጥ ማይፈልጉ ጊዜ ያለው ሆን ብሎ ተደራጅቶ ማለት ይህ የምድና ስራ ነው እንጂ

አውሮ የሚነግዱ ህዝቦች ናቸው። ስለዚህ እንደዚህ አይነት ጠቃቅን ነገር በሽምግልናም ሳይሆን በአንድ ሰው ግለሰብ የዶኮ የሚሰታ ችግር ስለሆነ ይህንን ከገን በማድረግ የራሱን አጀንዳ የሚያራምድ አካል ስላለ እኔ እንደ ወንደማማችነት ከዚህ እንዲቀጥቡ ነው መስራቸው እኔ እንደ ወንደማማችነት ወጣት ሲሳይም ሆነ ወጣት ሙራድ ግጭቱ የብሔርም ሆነ የሃይማኖት መልክ ሊሰጠው አይገባም ባይ ናቸው። የግጭቱ መንስኤም የትም ቦታ ሊያጋጥምና በቀላሉ ሊፈታ የሚችል ተራ ለመግባባት ሊሆን ስለመቻሉም ይስማማሉ። በጉዳዩ ዙሪያ ከፖሊስ መረጃ ለማግኘት ያደረጉት ተደጋጋሚ ሙከራ የፖሊስ ኮሚሽነሩና የህዝብ ግንኙነት ኃላፊው በድሬዳዋ ባለመኖራቸው ሊሳካ አልቻለም። የፖሊስንና የአስተዳደሩን አመራሮች አስተያየት እንዳገኘን ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። Gabina, bina Shirengabina, eight. bina. አሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ፔፕፋር በተሰኘ መርሃ ግብር ዩናይትድ ስቴትስ ባለፉት 15 ዓመታት ወደ ሶስት ቢሊዮን ዶላር የሚሆን ገንዘብ በኢትዮጵያ ኤች አይቪ ኤድስ ለመቋቋም ማሟላቷ መዋሏም ተገልጿል። በዚህ መርሃ ግብር አማካኝነት የጤናው አገልግሎት ዘርፍ የተዘረጋው መዋቅርና አሰራር ስልት የሀገሪቱን ጤና አጠባበቅ ስርዓት ጉልበት ከፍ እንዳደረገው ባለሙያዎችም ተናግረዋል። መለስካቸው አመሀ ዝርዝሩን ይዟል። የዩናይትድ ስቴትስ ፕሬዚዳንት ኤድስን ለመቋቋም የወጠኑት አስቸኳይ እቅድ በእንግሊዝኛ አጠራሩ አጽሮት ፔፕፋር የተሰኘው መርሃ ግብር ላለፉት 15 ዓመታት በኢትዮጵያ ያፈሰሰው መዋለ ነዋይ ወደ 3 ቢሊዮን ዶላር እንደሚጠጋ ተነገረ። ገንዘቡ ወጪ የተደረገውም ሁሉን አቀፍ የኤች አይ ቪ ኤድስን መከላከልና ከቫይረሱ ጋር የሚኖሩትን ወገኖች ለመንከባከብና ለማከም እንደሆነም ታውቋል። በኢትዮጵያ የፔፕፋር ጽህፈት ቤት ምክትል አስተባባሪ ሌንሲ ሌትል ይህን ዓለም አቀፍ ይዘት ያለውን መርሃ ግብር በኢትዮጵያ ከናውኗል ያሉትን የመርሃ ግብሩን ዐሥራ አምስተኛ ዓመት ለማክበር ትናንት በተዘጋጀው ባህል ላይ ዘርዘር አድርገው አቅርበው ነበረ። በፔፕፋር አማካኝነት በተከታታይ ሶስት አስተዳደሮች ወቅት ከጠንካራ የሁለትዮሽ ትብብር ጋር በመሆን ዩናይትድ ስቴትስ መንግስት ከ80 ቢሊየን ዶላር በላይ በዓለም አቀፍ ጸረ ኤች አይ ቪ ኤድስ ትግል መዋለ ንዋይ አፍስሷል። በኢትዮጵያም የተመደበው የ3 ቢሊዮን ዶላር መዋለ ንዋይም ከዚህ ይጠቃልላል። ይህ አንድን በሽታ ለመመከት በአንድ ሀገር የተደረገ ብቸኛው ጥረት ነው። ባለፉት አስራ አምስት ዓመታት ለአሜሪካ አመራርና ልግስና እንዲሁም ከኢትዮጵያ መንግስት ጋር ላለን ትብብር ምስጋና ይግባውና ከአራት መቶ ስልሳ ሺህ በላይ ለሚሆኑ አዋቂ ወንዶች፣ ሴቶችና ህጻናት ኢትዮጵያውያን የኤች አይ ቪ ኤድስ ህክምናን በመስጠት ረድተናል። እንደ አውሮፓውያን ዘመን አቆጣጠር በሁለት ሺህ አስራ ስድስት በተደረገ የሥነ ሕዝብና ጤና ቅኝት መሠረት በከተሞች የኤች አይ ቪ ስርጭት ከ2001 እስከ 2014 በነበሩ ዓመታት ከ14 በመቶ ወደ 4.4 በመቶ ዝቅ ብሏል። በገጠሩ አካባቢ ደግሞ ከ2003 እስከ 2012 በነበሩት ዓመታት ከ4.1 በመቶ ወደ 1.8 በመቶ ወርደዋል። ከ2001 እስከ 2018 ዓ ም ከ15 እስከ 24 ዓመት ዕድሜ ባላቸው ወጣቶች መካከል ይታይ የነበረው የስርጭት መጠን ከ2.4 በመቶ ወደ 0.9 በመቶ ዝቅ እንዳለ የዳሰሳው ጥናት ውጤት ያመለክታል። በተለይ እንደ አውሮፓውያን ዘመን አቆጣጠር ከ2003 ዓ ም ጀምሮ ማለትም ከ1995 ዓመት ወዲህ የፔፕፋር ወደ ኢትዮጵያ መግባት የኤችአይቪ ኤድስን ለመቋቋም ሲካሄድ የነበረውን የሀገር ውስጥ እርብርብ በእጅጉ እንደረዳ መረጃዎች ይጠቁማሉ። በዚህ ወቅት ፔፕፋር ወደ 48 ሚሊዮን ዶላር ለዚህ ትግል መድቦ እንደነበረም ዶክተር ተከስተ ከበደ ከበሽታዎች ቁጥጥር ማዕከል ያስታውሳሉ። ከዚህ ጋር በአጠቃላይ የጤናው አገልግሎት ዘርፍ የፔፕፋርን አስተዋጽኦ አብራርተዋል። በአጠቃላይ የኤችአይቪ ህክምና ሲመጣ አብሮ ደግሞ ጤናው መጎልበት አለበት። እንዲጎለብትም የጤናው ዘርፍ እንዲጎለብት ስርዓቱ መሻሻል አለበት። በዚህ መሻሻል ውስጥ ምንድን ነው የተሰሩት? በተለይ የመጀመሪያ የሰው ሀብት ነው። የሰው ሀብቱ ያለውን እውቀቱ አዲስ ነገር ነው። ጸረ ኤች አይ ቪ መድኃኒት ህክምና ሲባል አዲስ ነገር ነው። ስለዚህ ያንን አዲስ እውቀትና ክህሎት ለማስጨበት በህክምናውም በመከላከሉም መጀመሪያ ላይ ቀድሞ የገቡት ምክንያቱም በሀገር ውስጥ የሰው ኃይሉም ስላልነበረ በአሜሪካ ውስጥ ያሉ የተለያዩ ድርጅቶች ነበሩ። እነዛ አካፍለው እውቀታቸውን ሰጥተው አሁን በአብዛኛው ስራው የሚከናወነው በአሉ በአገር በቀል ድርጅቶችና በመንግስት ተቋማት እንዲሁም የጤና ቢሮችና በጤና ጥበቃ ውስጥ ይህንን ጉልበት ለማጉልበት ከፍተኛ ስራ አስተዋጽኦ ተደርገዋል። የዩናይትድ ስቴትስ ፕሬዚዳንት ኤድስን ለመቋቋም የወጠኑት አስቸኳይ እቅድ ፔፕፋር የተሰኘው ይህ መርሃ ግብር የሚያፈሰው መዋለ ነዋይ እንዴት ባለ ሁኔታ ሥራ ላይ ይዋል እንደሆነ ደግሞ ከበሽታ ቁጥጥር ማዕከል የመከላከል መርሃ ግብር ቅርንጫፍ ኃላፊ ዶክተር መስፍን ሽመልስ ይህን ብለው ነበረ። ፔፋር እንደ ስትራቴጂ አብዛኛው ድጋፍ ለአገር በቀልና ለመንግስት አካላት እንዲሆን ነው የሚፈለገው። ይሄ ለሰስተነብሊቲውም ጠቃሚ ስለሚሆን ማለት ነው። ስንጀምር አብዛኛው ወደ ኢንተርናሽናል ወይ ዓለም አቀፍ ድርጅቶች ነበር የሚሄደው። አሁን ግን ያ እየተቀየረ ነው ያለው። አብዛኛው ሀብት ወደ አገር በቀልና ወደ መንግስት እንዲሄድ የሚል ነው። ይሄ ዓለም አቀፋዊ ስትራቴጂ ነው። እንደውም ኢትዮጵያ ከሌሎች ሀገሮች ይልቅ የመራች ነው ያለችው። ይሄንን በጣም በመተግበር የፔፕፋር መርሃ ግብር የሀገሪቱን የጤና ጥበቃ ስርዓት አቅም ማሳደጉንም ዶክተር መስፍን ሽመልስ አጽንኦት ሰጥተው አስረድተዋል። ኤች አይ ቪ ኤድስን ለመከላከልና ለማከም የተዘረጉ ታታይ መዋቅሮችና የአሰራር ስልቶች እንዲሁም የሰለጠነ የሰው ኃይል ተመሳሳይና ሌሎች ወረርሽኞችን ለመመከት አመቺ ሁኔታ ፈጥረዋል ይላሉ። ፕላትፎርም ነው የሚገነባው ሲስተም ሲገነባ ያንን ሲስተም ለሌላ ነገር መጠቀም እንችላለን ማለት ነው። ለምሳሌ የነዚህ በክልል ክልሏዊ ብቻ ልንላቸው አንችልም። በአንድ ክልል መልቲፕል ብዙ ሊኖሩ ይችላሉ። ላቦራቶሪዎች አሉ ለምሳሌ የተገነቡ ስቴት ኦፍ ዲ አርት ናቸው። ከግንባታውም፣ ቁሳቁሱም፣ ምኑም ምኑም ማለት ነው። የሰዎቹን ስልጠና ጭምር አሁን እነዚያ ላብራቶሪዎች ለኤች አይቪ ተብሎ ነው የተገነባው። ግን ያንን ፕላትፎርም ለሌላ መጠቀም እንችላለን። ለምሳሌ ለምን እየተጠቀምን ነው? እኛ ለቲቪ እየተጠቀምን ነው ከዛም ባሻገር ደግሞ ሌሎች ወረርሽኞች በህብረተሰብ ጤና ሊከሰቱ የሚችሉ ብዙ ነገሮች አሉ። በሚከሰቱ ሰዓት ሞቢላይዝ የሚደረገው ይሄው እዚሁ ሲስተም ውስጥ ያለ የጤና ባለሙያ ነው። እነዚህኑ ያሉ ኢንፍራስትራክቸሮችን ነው የምንጠቀመው። ኤች አይ ቪ ኤድስ በብዙ ማህበረሰቦች ካደረሰው ጉዳት መካከል ከባዱ ወላጅ ማሳጠቱ ነው። የዚህ ውጤት አሳዛኝና ውስብስብ ነው። የፔፕፋር መርሃ ግብር በኢትዮጵያ ካበረከተው መልካም አስተዋጽኦዎች አንዱ እንደዚህ ያለ ችግር ያጋጠማቸውን ህጻናት መታደጉ ነው። አቶ ስለሺ ካሳ ከዩኤስ ዓለም አቀፍ የልማት ተራድኦ ዩኤስ ኤአይዲ ይህን ብለው ነበረ። በኢትዮጵያ ውስጥ ብዙ ወላጅ አልባ ህጻናቶች አሉ። እስካሁን ድረስ ባለፉት 15 ዓመታት የፔፕፋር እርዳታ ከ2 ሚሊዮን በላይ የሆኑ ህጻናት በቀጥታ የዚህ ፕሮግራም ተጠቃሚ ነበሩ። በዚህ ፕሮግራም ውስጥ እኛ ወላጅ አልባ ህጻናት የምንላቸው እና ወደ ፕሮግራሙ ይገቡ የነበሩት አንደኛ ወላጆቻቸውን አንዱም ወይም ሁለቱም ወላጅ ያጣ ወይም ደግሞ ጎዳና ታዳሪ የሆኑ ህጻናት ወይም ደግሞ ወላጆቻቸው ከአቅም በላይ በሆነ ህመም ምክንያት ከአልጋ ላይ የተኙ ወይም ሰርተው ልጆቻቸውን ማሳደግ የማይችሉ የመሳሰሉትን ወደ ፕሮግራሙ እናስገባለን። ስለዚህ እነዚህ ሁለት ሚሊዮን ሕጻናት በ15 ዓመት ውስጥ ተጠቃሚ ሆነዋል ማለት ነው። ፔፋር በኢትዮጵያ ያሳለፋቸውን የ15 ዓመታት የአገልግሎት ዘመን ባከበረበት ዕለት በተሰራጩ አንዳንድ የጽሑፍ መረጃዎች መሠረት የኤድስ ሕክምና እያገኙ ያሉ ኢትዮጵያውያን ቁጥር እስካለፈው መስከረም ወር 460 564 መሆኑን ይናገራል። መለስካቸው አመሃ። لا امريكا الدمس راديو كاديس ابابا قفي قفي كوتشا نفتي سناقبو تشي صالبي غاك تشبينو واحلاقبو انتو قندا هلا جبت جيجا هلا جودي هلا جبت الدهر، جبت جبت حبور، جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت جبت የባህር ዳር ከተማ ንግድ ማኅበራት ዘርፍ ምክር ቤት አመራር አባላት ዛሬ ከመቀሌ ከተማቻቸው ጋር ተሞክሮ እንደተለዋወጡ ተሰምተዋል። የባህር ዳር ከተማ ንግድ ማኅበራት ዘርፍ ምክር ቤት ፕሬዚዳንት አቶ መንገሻ በላይ ምክር ቤቶቹ የክልሎቹ አምባሳደሮች ናቸው፣ ሁለቱ በጋራ ሲሰሩ ደግሞ ኢትዮጵያን ያሳድጋሉ ብለዋል። ዓለም ፍስሐ ከመቀሌ ዝርዝሩን አድርሶናል። የባህር ዳር ከተማ ዘርፍ ማህበራት ምክር ቤት ቦርድ አመራርና የአማራ ክልል ንግድ ምክር ቤት አመራር በጠቅላላ 11 የንግድ ማህበረሰብ አመራር ተሞክሮ መለዋወጥ ዛሬ ጀምረዋል። የባህር ዳር ከተማ ዘርፍ ማህበራት ምክር ቤት ፕሬዚደንት አቶ መንገሻ በላይ የዚህ ተሞክሮ ልውውጥ ፋይዳ አስመልክተው እንዲህ ብለዋል። አጠቃላይ ይሄ ምክር ቤት ሲቋቋም አገሪቱ ከነበረችበት ከአግሮክል ፕሮሰሲንግ ወደ ማኑፋክቸሪንግ እንዲያድግ ነው የነበረው አላማና በአዋጁ ከተቋቋመ በኋላ 15 ዓመት ይሆናል ከተቋቋመ ያንን ማስቀጠል ማጠናከርም ደግሞ ተቋቋመን በአገሪቱ የዓላማው በመንግስት ፖሊሲ ሲወጣ እና በማምረት ላይ የተሰማራውን ሰው ደግሞ የተሻለ ምርት እንዲያመርት በአገር አቀፍ ደረጃም አልፎ ወደ ውጭም ኤክስፖርት ሊደረግ የሚችል ጥራቱን የጠበቀ ተወዳዳሪ የሆነ ምርት እንዲመረት ለማድረግ ሁላችን ደግሞ ተጋግዘን መስራት አለብን። ሁለተኛ ይሄ ምክር ቤት መቀሌ ያለ ምክር ቤት ባህርዳር ያለ ምክር ቤት የዛ ህዝብ አምባሳደር ነው። መቀሌ መቀሌ የትግራይ ህዝብ አምባሳደር ነው። የባህርዳር ደግሞ የባህርዳር ከተማ የአማራ ህዝብ አምባሳደር ነው። ሁለቱ ደግሞ በጋራ ተነጋግሮ ተግባብቶ ደግሞ ሲሰራ የአገረው ደግሞ የኢትዮጵያ ደግሞ አምባሳደር ነው። ስለዚህ እዚህ ጋር ያለው ተሞክሮ እዛ ጋር የማይመረት እዚህ የሚመረት አለ። እዚ ጋ ያለው ህብረተሰብ ማያቀው ምርት አለ፣ እዛ ጋ ደግሞ ማያቀው ምርት አለ። ሁለቱ በጋራ ሲሆን ግን ተመጋግቦ መ ይህ ተሞክሮ ልውውጥ በንግድ አመራር በኩል የህዝብ ለህዝብ ግንኙነት መሰረት ያደረገ ነው ብለዋል። ሌላው በእንስሳትና የእንስሳት ውጤቶች ዘርፍ የተሰማሩና የቦርድ አመራር አቶ ወንዳርጌ አለማየው ይህ ተሞክሮ ልውውጥ ያለው ጠቀሜታ አስመልክተው፣ እንግዲህ እኛ በአንድ ሀገር ውስጥ እየኖርን ያለን የሁለት ክልሎች ነጋዴዎች ነን። በዚህ ዘርፍ የተለያዩ ዘርፎች ናቸው በዚህ የሚካተቱ በዚህ የተሰማሩ ሰዎች ከአንዱ ክልል ወደ አንዱ ክልል የተለያየ ተሞክሮ ስላለ ጠንካራና ደካማ ጎናችንን ለይተን እኛም ለመቀሌ የከተማ ዘርፍ ማህበራት ምክር ቤት ከባህር ዳር ዘርፍ ማህበራት ምክር ቤት ምንወስደውም ምንሰጣቸውም ስላለ ምንድነው ያለው ስራ ብለን ከዚህ የሚያስተሳሰረንም ነገር ካለ በስራ አንድ ነው። ሁለት ደግሞ ምርታችንንም በአንድ ከተማ ብቻ እንዳይገደብ ከአንዱ ከተማ ወደ አንዱ ከተማ ለመውሰድም ጭምር ነው፣ ጊዜ የመጣ ነው። በእኛ እንደ ባህር ዳር ከተማ ዘርፍ ማህበራት ምክር ቤት የሕዝብ ለሕዝብ ግንኙነቱን ለማጠናከር ከፍተኛ ተነሳሽነትና ኃላፊነትን ይዘን ነው ምንሰራ። እንደ አማራ ክልል እንደ ባህር ዳር ከተማ የመቀሌን ህዝብ ለብቻው የሚኖር ህዝብ አይደለም። በሀገሪቱ የተሰባሰበ ህዝብና እስካሁንም ድረስ ባለው ወቅትም ቢሆን ብዙ ብሔሮች የሚኖሩበት ከተማ መሆኑና እስካሁን መፈናቀል ያልደረሰበት ስለሆነ እኛም ይህንን ተሞክሮ ወስደን ህዝቡ አንድ ሁኖ ለወደፊ ዘለቄታ ያለው ሰላም እንዲመጣ አብረን ምንሰራም ጭምር ነው። የመቀሌ ከተማ ዘርፈ ማህበራት ምክር ቤትና የንግድ ምክር ቤት ቦርድ አመራር አቶ በሪህ ሀፍቱና በብረታ ብረት ንግድ የሚስተዳደሩ አቶ በርሀ ይህ የተሞክሮ ልውጥ መድረክ እጅግ ከፍ ያለ ጠቀሜታ ያለው እና ለሁለቱም ህዝቦች ግንኙነት የሚያጠናክር ነው ብለዋል ያለን ተመክሮ በመለወጥ አብረን ለመስራት እና አብረን ለማደግ የሚያቅድ ነው ብለዋል አለም ፍስሐ ከመቀለ ያለምን እናመሰግናል የዛሬው የጋቢና ብ ጉዞአችን በዚህ ተጠናቅቋል አድማጮቻችን አብራችን ስለነበራችሁ እናመሰግናለን ጽዮን ግርማና ሀብታሙ ስዩም አብረናችሁ ነበር በነገው ፕሮግራማችን እንገናኝ ገና ደሩ e gli ha